ሳይንስና ሕብረተሰብ ዩናይትድ ስቴትስ በዓለም አቀፉ የህዋ ሳይንስ ጣቢያ ለሚገኙት ስድስት ጠፈርተኞች ባለፈው እሁድ የላከችው የገና ስጦታ ዛሬ በዕለተ ረቡዕ ይደርሳል ተብሎ ይጠበቃል። ለምርምር ጣቢያውና ባለሙያዎቹ እጅጉን አስፈላጊ የሆኑ ቁሳቁሶች የጫነችው አትላስ ቪ የተሰኘች መንኮራኩር በዓለም አቀፉ ህዋ ሳይንስ ጣቢያ ከደረሰች ለዩናይትድ ስቴትስ ከፍተኛ ስኬት ነው። 7400 ፓውንድ የሚመዝን ቁሳቁስ ጭና የተመነጠቀችው አትላስ ቪ መንኮራኩር ከዚህ ቀደም በነበረ ነፋሻማ የአየር ጠባይና ደመና ምክንያት ሦስት ጊዜ ጉዞ ተራዝሟል። 5 4 3 2 1 Liftoff. On the shoulders of Atlas, the SS Deke Slayton II Orbital ATK Cygnus spacecraft soars toward the International Space Station. ዓለም አቀፉ የህዋ ሳይንስ ማዕከል በመሬት ዙሪያ ሲሽከረከር እንሆ 15 ዓመት ሞላው። ጣቢያው በህዋ ሳይንስ ላይ ትኩረት ላደረጉት ጠፈርተኞች መኖሪያና ቤተ ሙከራ ሆኖ ያገለግላል። ጣቢያው የተገነባው በዩናይትድ ስቴትስ፣ ሩሲያ፣ አውሮፓ፣ ጃፓን እና ካናዳ የህዋ ማዕከላት በትብብር ነው። ዶክተር ጥላየ ታደሰ በአሜሪካ የጠፈር ምርምር ጣቢያ ወይም ናሳ ተመራማሪ ናቸው። ዓለም አቀፍ የህዋ የምርምር ጣቢያ ወይም ደግሞ የህዋ ጣቢያ ግዙፉ መንኮራኩር ነው። አስራ ዘጠኝ ዘጠና ስምንት እንደ ፈረንጆች አቆጣጠር ቀዝቃዛው ጦርነት ወዲህ የሩሲያና የአሜሪካ መንግስት ያጣመረና ሁለቱ በአንድነት መስርተውት ሎው ኦርቢት ወይም ደግሞ ዝቅ ባለ የምድር ምህዋር ሰርቶ ምድርን የሚሽከረከር ግዙፍ አካል ነው። ካለው ቅርበት የተነሳ እንግዲህ በአይናችንም ልናየው የምንችለው ነው። በረራ በሚያደርግበት ጊዜ ይህ ጣቢያ ከሶስት መቶ ሰላሳ እስከ አራት መቶ ሰላሳ አምስት ኪሎ ሜትር ከመሬት ላይ ይርቃል። ምህዋሩ ስለሚቀያየር ነው። በዘጠና ደቂቃ አንዴ መሬትን መዞር ይችላል። የመጀመሪያ የጀመሩት እንግዲህ ራሻና የአሜሪካ ናቸው። ጃፓን፣ ዩሮፒያን ዩኒየን እና እነ ካናዳም የመሳሰሉ ሀገሮች ይሳተፋሉ። ጣቢያው የተገነባው እያንዳንዱ አካል በተናጠል ከተጓጓዘ በኋላ በጠፈርተኞቹ እጅ እዛው ህዋ ላይ ነው። የጣቢያው ግንባታ የተጀመረው በጎርጎሮሳዊው ህዳር 1998 ዓ ም ሲሆን ለግንባታው የሚያስፈልገውን ቁሳቁስ ይዛ ወደ ህዋ የመጠቀችው ዛሪያ የተሰኘች የሩሲያ መንኮራኩር ነበረች። ከሁለት ሳምንታት በኋላ ኢንዴቨር የተሰኘችው የዩናይትድ ስቴትስ መንኮራኩር እና የሩሲያ ዛሪያ በአንድ ምህዋር ተገናኙ። የጣቢያ ግንባታው መሰረት አንድ ተብሎ ተጣለ። የጣቢያውን ግንባታ ሙሉ በሙሉ አጠናቁ። በውስጡ ተመራማሪዎች እንዲኖሩበት ለማስቻል ግን የሁለት ዓመታት ጊዜ ወስዷል። በጎርጎሮሳዊው ህዳር ሁለት ቀን ሁለት ሺ አመተ ምረት የመጀመሪያዎቹ ተመራማሪዎች ከዓለም አቀፍ የህዋ ሳይንስ ጣቢያ ደረሱ። ከዚያን ጊዜ ጀምሮ በተለያዩ ተልእኮዎች ተመራማሪዎች ይገኙበታል። በጊዜ ሂደት ግን የህዋ ሳይንስ ጣቢያው የተለያዩ የጥናትና ምርምር ቁሳቁሶች ተገጥመውለት ግንባታው ሙሉ በሙሉ የተጠናቀቀው በጎርጎሮሳዊው 2011 ዓ ም ነበር። ዓለም አቀፉ ህዋ ሳይንስ ጣቢያ በሰዓት 280 ኪሎ ሜትር እየበረ ሲመረረ ምድርን በዘጠና ደቂቃ አንድ ጊዜ ይዞራታል። አሁን ከምድር በ400 ኪሎ ሜትር ርቀት ላይ በሚገኘው ግዙፉ የዓለም አቀፍ የህዋ ሳይንስ ጣቢያ ካሉት ስድስት ጠፈርተኞች መካከል አሜሪካዊው ስኮት ኬሊ ይገኙበታል። በምድር ዙሪያ የሚሽከረከር ዓለም አቀፍ ቤተ ሙከራ ነው። ዋናው ስራ ደግሞ በህዋ ውስጥ የምደረገው አሰሳ እና የምንኖርበት ምህዋር ወይም ኦርቢት ለመረዳት የምደረገው ጥናትና ምርምር ነው። አጠቃላይ የምንኖርበት ስነ ፈለክ ለመረዳት የምደረገው ጥረት አሳድጎልናል። አሜሪካዊው ስኮት ኬሊ የተልዕኮው አዛዥ ናቸው። ከእሳቸው በተጨማሪ ሰርጌይ ቮልኮቭ አሌክሳንድሮቪች፣ ኦሌግ ኮኖኔንኮ እና ሚሃይል ኮርኔንኮ ከሩሲያ በትውልድ ታይዋናዊ በዜግነት ግን አሜሪካዊ የሆኑት ኪጄል ሊንግድረን እና ጃፓናዊው ኪሚያዊ ጣቢያ ውስጥ ይገኛሉ። ስድስቱ ጠፈርተኞች በዓለም አቀፉ የህዋ ሳይንስ ጣቢያ ለአንድ ዓመት የሚቆዩ ሲሆን ዛሬ ድረስ ከ255 በላይ ቀናት አስቆጥረዋል። የተልእኮው ዋና ዓላማ የሰው ልጅ ለሰነቀው የማርስ ጉዞ ጥናትና ምርምር ማድረግ ነው። የሰው ልጅ የመሬት ስበት በሌለበት ሁኔታ ውስጥ የሚያሳየውን አካላዊና ስነ ልቦናዊ ለውጥ መፈተሽ ቀዳሚው ተግባሩ ነው። ለነገሩ ይህ የሰው ልጅ ለመጀመሪያ ጊዜ ወደ ህዋ ከተጓዘበት ጊዜ ጀምሮ ትኩረት የተደረገበት የጥናት ዘርፍ ነው። ዶክተር ጥለይታ አደሰ ዓለም አቀፉ የህዋ ሳይንስ ጣቢያ የሰው ልጅ ወደ ጥልቁና ውስብስቡ ህዋ ሊያደርገው ላቀደው ጉዞ መረማመጃ እንደሆነ ይናገራሉ። የሰው ልጅ ወደ ህዋ ጥልቅ ገብቶ ለመመራመር የሚፈልግበት ወቅት ላይ ነው አሁን ያለ ነው። ምክንያቱም የተለያዩ ፍላጎቶች አሉ። የሰው ልጅ መሰረታዊ ፍላጎቶች፣ እነኛም ፍላጎቶች ለማሟላት የግድ ወደ ህዋ ጠልቀን መሄድ ያለብን ዘመን ላይ ነው ያለ ነው። ስለዚህ ወደ ጥልቅ ወደነ ማርስ ወይም ደግሞ ሌላ በራሪ አለቶች ላይ ምርምር ከማድረግ በፊት የሰው ልጅ ቅድመ ዝግጅት ማዘጋጀት አለበት። ያ ቅድመ ሁኔታ ደግሞ የግድ ከምድር ከፍ ብሎ ምድርን የሚሽከረከር ጣቢያ ያስፈልጋል፣ መጀመሪያ ዝግጅትን ለማድረግ። ሌላው ደግሞ እዚህ አሁን እኔ የምሰራ በመስሪያ ቤት ውስጥ ቫኪዩም ቻምበር ታወር የሚባል አለ። ይህ ታወር ረጅም ታወር ነው። ሙከራዎችን እንስራ ብንል፣ ለምሳሌ ከግራቪቲ ነፃ የሆኑ ከስበት ነፃ የሆኑ ምርምሮችን ለማድረግ በዚህ ታወር ላይ እንግዲህ አንድ ሰው ሀያ አምስት ሰከንድ ነው። ከላይ ከጫፍ ተነስቶ መሬት እስኪደርስ በሀያ አምስት ሰከንድ ውስጥ ምንም አይነት ምርምር ሊደረግ አይችልም። ስለዚህ ያ ጣቢያ ግን ለረጅም ጊዜ ከስበት ነፃ ሆኖ የሚንቀሳቀስ አካል ስለሆነ ትላልቅ ምርመራዎችን ልናደርግ እንችላለን። ለምሳሌ በሰው ልጅ ላይ ምን አይነት ለውጥ ሊያመጣ ይችላል? ዜሮ ግራቪቲ ወይም ደግሞ የስበት አለመኖር። እንደገና ደግሞ እያንዳንዱ ባዮሎጂካሊ ስነ ህይወት የሆኑ ምርምሮች አሉ። ለምሳሌ የሰው ልጅ ለወደፊት ወደ ማርስም በሚሄድበት ሰዓት ተክሎችን መትከል አለበት፣ ለራሱ የሚመግቡትን እነኛን። ለምሳሌ አሁን ጎመልት ከልቢ ሰው ልጅ ምንድን ነው ህዋ ላይ ጎመን መትከል ስበት በሌለበት እነኝህ እጽዋት ምን አይነት ለውጥ ሊያመጣችሁ ይችላሉ? ምን አይነት ሂደት ነው ሊኖራቸው የሚችለውን የሚለውን ልንረዳና ልናጠናበት የምንችልበት አካል ይሄ ጣቢያ ነው። ወደ ህዋ በሚደረግ ጉዞ በመሬት ላይ ያልተለመዱ ጨረሮች በሰውነት ላይ ሲያርፉ የሚያስከትሉት አደጋ፣ ተመራማሪዎቹ ከማህበራዊ ኑሮና አካላዊ እንቅስቃሴ ተገልለው በአንድ ቦታ ሲቆዩ የሚገጥማቸው ጫና፣ አሁን በህዋ ምርምር ዘርፉ ትኩረት ከሚደረግባቸው ጉዳዮች መካከል ይጠቀሳሉ። ይህን ከምድር ከባቢ አየር ውጭ ለሰው ልጅ ፈታኝ የሆነ አኗኗር ከሞከሩት መካከል አሌክሳንደር ጌርስት አንዱ ናቸው። ጀርመናዊው ጠፈርተኛ አሌክሳንደር ጌርስት በዓለም አቀፉ ህዋ ሳይንስ ጣቢያ ለስድስት ወራት ቆይታ አድርገው ተመልሰዋል። ወደ ህዋ ሄዶ መኖር የሚከብድ ነገር የለውም። ተመልሰ ወደ ምድር ስትመጣ ደግሞ የመሬት ስበት ስለሚያግዝህ በጣም ፈጣን ነው። እግርህ ከመንኮራኩሩ ሲወጣ ለስድስት ወራት ከመሬት ስበት ርቀት እንደቆየህ ታስታውሳለህ። በዓለም አቀፉ የህዋ ሳይንስ ጣቢያ በነበርንበት ጊዜ የሰውነት ጡንቾቻችንን እና የአጥንቶቻችንን ጥንካሬ እንደነበር ለማቆየት ብዙ አካላዊ እንቅስቃሴ ስንሰራ ነበር የሰውነት ጡንቻዎቼ እጅግ ጠንክረዋል። ነገር ግን ወደ መሬት ከተመለስክ በኋላ እንዴት ሰውነትህን መቆጣጠር እንዳለብህ የእጅህን እንቅስቃሴ እንዳዲስ ትማራለህ ምክንያቱም ከዚህ ሁሉ ርቀህ ቆይታል። ዶክተር ጥላ የታደሰ በዓለም አቀፍ የህዋ ሳይንስ ጣቢያ የሚደረገው ምርምር ለመጓጓዣ የሚያገለግሉ መንኮራኩሮች ላይ ጭምር መሻሻሎችና ለውጦች ለማድረግ አግዟል ይላሉ። በቆዩ ቁጥር ከጨረር የተነሳ በዙሪያ ያለው ኤንቫይሮንመንት ምን አይነት ለውጥ በመሳሪያዎቹም ላይ ያመጣል የሚለውም እንደገና ላይ ያስፈልጋል። ምክንያቱም እያንዳንዷ ጥልቅ የሆነች ነገር ስለ ሁሉ ነገር መታወቅ አለበት። ምክንያቱም ወደ ወደ ማርስ መሄድ በጣም ትልቅ ዋጋ ያስከፍላል። ወይ ለእድሜ ልክ ወይ ነው ሰው የሚሄደው፣ ወይ ደግሞ ከደረሰ በኋላ መመለሻ ላይ ኖር ይችላል። ከመሄድ በፊት መመለሻውም ማርስ ላይ ራሱ መዘጋጀት አለበት። እንደዚህ ምድር ላይ እንደተዘጋጁ አይነት ኢንጂነሪንግ ቴክኒኮች ሁሉ መዘጋጀት አለባቸው። ሻትሎቹ ከዛ ተነስተው እንደገና ወደ ምድር መመለስ የሚችሉበትን መንገድ እዛም መዘጋጀት አለበት። ስለዚህ ስፔስ ስቴሽኖችን ሳተላይቶቹ ቆይታ ራሱ አንድ ምርምር ነው። አሌክሳንደር ጌርስት አምስት የመኝታ ክፍሎች አሊያም ሁለት የቦይንግ 747 አውሮፕላኖች ስፋት አለው በሚሉት የህዋ ሳይንስ ጣቢያ ውስጥ ያሳለፉት ስድስት ወራት ያመጣው ለውጥ አካላዊ ብቻ አለመሆኑን ይናገራሉ። እንደ አሌክሳንደር ጌርስት አባባል የህይወት አተያያቸው በራሱ አዲስ ሆኗል። መሬትን ከላይ ሆኜ ስመለከት ስለ ምድራችን ያለኝን አመለካከት ቀይሮታል። በምድር ስለምንኖርበት አካባቢ አንጨነቅም። ግዙፍ፣ የማይጎዳ ተዝቆ የማያልቅ ሀብት አድርገን እንቆጥረዋለን። ነገር ግን ይህንን ከምድር ውጭ የሆነ ስትመለከተው ሁሉም ነገር በአንድ ጊዜ ይቀየራል። የምንኖርበት ምድር እጅግ በጣም ትንሽ፣ የከባቢ አየሩ ጠባብ መሆኑን እንረዳለን። ሁሉም ነገር የሚያልቅ መሆኑን እንገነዘባለን። ምድርን ከህዋ ለመጀመሪያ የመጀመሪያ ጊዜ ስመለከት እጅግ አስደንጋጭ ነበር የሆነብኝ። ሊሰበርና ሊበላሽ የሚችል እንደሆነ እንድረዳ አድርጎኛል። ካልተጠነቀቅን ልናጠፋው እንችላለን። በነገራችን ላይ ሩሲያ ከጎርጎሮ ሳዩ ከ1986 እስከ 201 ዓ.ም ለ15 ዓመታት ያገለገለ ሚር የተሰኘ የህዋ ምርምር ጣቢያ ነበራት። የቀድሞዋ ሶቪየት ህብረት ከመፈራረሷ በፊት ወደ ህዋ የተጓዘው ሚር በዘርፉ ቀዳሚ ሲሆን ተመራማሪዎችና ጎብኚዎችን አስተናግዷል። አሜሪካውያኑ የአሁኑን ዓለም አቀፍ የህዋ ምርምር ጣቢያ ለመገንባት ባደረጉት ጥረት ውስጥ የገጠሟቸውን ችግሮች ለመፍታት የሩሲያውያኑ ተመራማሪዎች እውቀትና ጥበብ ረርቷል ተደፍቷቸዋል። በተለይ በህዋ ጣቢያው ለሚቆዩ ጠፈርተኞች የሚያስፈልገውን ውሃ ለማምረት የሩሲያውያኑን ጥበብ መጠቀም ግድ ብሏቸዋል። በናሳ የ8 ቢሊዮን ዶላር አመታዊ በጀት እቅድ የተጀመረው ዓለም አቀፍ ህዋ ሳይንስ ጣቢያ ከ150 ቢሊዮን ዶላር በላይ ወጪ እንደተደረገበት ይነገራል። የህዋ ሳይንስ ጣቢያውን እቅድና ሙከራ የሚደግፉ የመኖራቸውን ያክል ተቺዎች አላጣም። የሚወጣበት እጅግ ከፍተኛ የገንዘብ መጠንና ሰው አልባ መንኮራኩሮች በአነስተኛ የገንዘብ መጠን የተሻለ ውጤት ማስመዝገብ ይችላሉ የሚለው መክንዮ ለጊዜው ቀዳሚዎቹ ናቸው። ዶክተር ጥላይ የታደሰ ህዋን ሊያስስ ለተነሳው የሰው ልጅ ዓለም አቀፉ የህዋ ምርምር ጣቢያ ከፍ ያለ አስተዋጽኦ እንዳለው ይናገራሉ። በእነኝህ በአስራ አምስት ዓመታት ውስጥ ወደ መቶ ሀምሳ ቢሊዮን ዶላር የወጣበት ጣቢያ ነው። እዚህ ጣቢያ ላይ ለአስራ አምስት ዓመታት ሰባ ስድስት ሰዎች ወደ ጣቢያው ሄደዋል። ሁሌም ደግሞ ህዋ ምርምር አስትሮናውቶች የምንላቸው ይሄዳሉ። እዛ ከሺህ በላይ የሚሆኑ ትላልቅ መሰረታዊ ክብደት ያላቸው ሙከራ ሚሽኖች ይዘው ሄደዋል። የተለያዩ ጥናቶች ስቴሽን ውስጥ ተደርጓል። ግን እንደ ዋናው አድርገን የምንወስዳቸው ነገሮች ቢኖሩ የሮኬት ሲስተሞቹም ከመጀመሪያው ጣቢያው ሲመሰረት ከሄዱት ሮኬቶች እና አሁን ደግሞ መሄድ የያዙት ሮኬቶች መካከል ትልቅ ለውጥ ተደርጓል። ጣቢያውም በስፋት ዘመናዊነቱን በጣም እየጨመረ መጥቷል። ይሄ ደግሞ ምንን ያሳየናል? የሰው ልጅን ወደ ጥልቀት የመሄድ አቅሙን እያዳበረለት መሆኑን ያረጋግጠልናል። ሀብታም የዓለም አገሮችን የሚያስተባብረው የህዋ ምርምር ጣቢያ የግል ኩባንያዎችንና የባለጠጎችን ትኩረት እየሳበ ነው። አሁን በጠፈር ለሚገኙት ስኮት ኬሊና ና ባልደረቦቻቸው ስንቅና አስፈላጊ ቁሳቁስ ሊያቀርብ የሥራ ውል ከናሳ ወስዶ የነበረው ስፔስ ኤክስ የተሰኘ የግል ኩባንያ ነበር። ኩባንያው ወደ ህዋ ያስወነጭፋት መንኮራኩር ከምድር ከተነሳች ከጥቂት ሰከንዶች በኋላ በመፈንዳቷ እቅዱ ሳይሰምር ቀርቷል። አሁን በጉዞ ላይ የሚገኘውና ዛሬ ከታቀደለት ቦታ ይደርሳል ተብሎ የሚጠበቀው አትላስ ቪ መንኮራኩርም ቢሆን ዩናይትድ ላውንች አትላስ በተሰኘ የግል ኩባንያ የተመረተ ነው።